እንዳለፈው ጊዜ ግድያውና ግብግቡ ባይኖርም ዛሬም ግን ኦሮሚያ አካባቢ አፈሳና ወከባው ቀጥለዋል ይላሉ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ። ሆሮጉድሩ ውስጥ በተለይም አሊቦና እና አሊቦና ቂሬሙ አካባቢ የሕዝቡና የተማሪዎቹ ጥያቄ ቀጥሎ ሰላማዊ ትግሉ እየተካሄደ መሆኑንም ገልጸዋል። አቶ በቀለ አክለው የኦፌኮ ጥያቄ የመገንጠል ሳይሆን የዲሞክራሲ የሰብአዊ መብት መከበር እና የእኩልነት ጥያቄ መሆኑን ተናግረዋል። አቶ በቀለን ያወያያቸው አዲሱ አበበ ዛሬ ምን አዲስ ነገር አለ የሚል መነሻ ጥያቄ ነው ያቀረበላቸው። አቶ በቀለ እንደ ባለፈው ብዙ ግድያና ግብግቦች ከባድ አይደሉም። ሆኖም አልፎ አልፎ አንዳንድ ቦታዎች ላይ አሁንም ቢሆን ያው ሰላማዊ ተቃውሞ እንደቀጠለ ነው። ከሚደርሱ ሪፖርቶች የት የት አካባቢ? ሆሮ ጉድሩ አካባቢ ወደ አሊቦ እና ኪረሙ የሚባሉ አካባቢዎች ላይ አሙሩ አሙሩ የሚባል አካባቢ ላይ እንደዚህ አይነት የተማሪዎች እና የሕዝቡ ጥያቄዎች እንዳሉና ያው መንግስትን በተለመደው መንገድ ያው ነገሮችን እንትን እያደረገ እንደሆነ ነው የምሰማው። መነሳሳት አለ። እዚህ ሆሮ ጉድሩ አሌቦ አካባቢ አዎ፣ አሁን እንደዛ አይነት ሪፖርቶች አሉን በዛሬው ማለት ነው። ሌላው እንግዲህ ያው እስራቱ ደግሞ በአባሎቻችን እና በሁለት ሺ ሰባት ሀገር አቀፍ ምርጫ የተሳተፉ ተወዳዳሪዎቻችን፣ የመድረክ እጩዎች፣ ታዛቢዎች በብዛት እየታሰሩ ነው። ድርጅታችን የዞንና የወረዳ የቀበሌ ተወካዮቻችን ላይ ያነጣጠረ ነው እስራቱ። የገጠሩም ሆነ የከተማው ህዝብ ኦሮሚያ ውስጥ ያለ አግባብ እየተያዘ ደበደበ። ወደ ጫካ እየሸሸ ነው። ህይወቱን ለማዳን ሸሽቶ በየጫካው ተደብቆ ነው የሚገኘው። መንግስት እንግዲህ ይሄንን አካሄድ ረጋ ብሎ ቢያስብበትና ሀገር የመምራት ኃላፊነት ከባድ ነው። ከሚፈጸሙ ነገሮች ካሉ በህግና በህግ አግባብ እንጂ በጉልበት ብቻ እየሄዱ ሰዎች ንብረትና ህይወት ላይ አደጋ መጣል ባለፈው ለደርግም እንዳልበጀው ይሄ ያውቃሉ። ስለዚህ በዚህ አጋጣሚ መንግስት የታሰሩትን ያለ አግባብም የሚደበደቡትን ህገወጥ የሆነ የህገ መንግስታዊ ቶችን እንዲያቆም ነው ማሳሰብ የምንፈልገው። እስካሁን ግን አቶ በቀለ ከመንግስት ጋር ተነጋኝነታችሁ ለመነጋገር አሁን ቅድም ያሉትን ረጋ ብሎ በማሰብ እና በመወያየት መፍትሄ መፈለግ አቅጣጫን ለማስያዝ ጥረት አለ ከመንግስት በኩል ተቀራርባችኋል? እናንተም እንግዲህ ገፍታችሁ ሄዳችኋል። ብዙ ጊዜ ብዙ ጊዜ በአፍሪካ ውስጥ ያለው እንትን ነገሮች በሰላማዊ መንገድ እንዲሄዱ በምንፈልገው በእኛና ጉልበትና ስልጣን ባለው መንግስት መካከል ያለ መመጣጠን ስላለ ይመስለኛል ለውይይት ዝግጁ አይደሉም ይሄ ደግሞ ያለፉትን መንግስታት ያደረጉት ነው እና በአሁኑ ወቅት በኢትዮጵያ ይሄ ሆኗል ነው የሚሉኝ አዎ አዎ ይሄ ሆኗል በአሁኑ ሰዓት ለውይይት መንግስት ፈቃደኛ አይደለም ተደጋጋሚ እንጨዋለን ተደጋጋሚ በጽሁፍ እንጠይቃለን ቀረብ ብሎ ለመዋየት መንግስት ያሳየው ምንም ፈቃደኝነት የለም ከመወነጃ ጀል በስተቀር መንግስት ሰላማዊውን የህዝብ ትግል በመጀመሪያ ደረጃ ጥይት የተኮሰ ና የገደለ የመንግስት ወታደር ነው ከዚያ በፊት የነበሩ ሁኔታዎች በሙሉ ሰላማዊ ነበሩ አሁን የሞቱት ሰዎች ሳይሆን እየተወረ ያለው ስለ ንብረት ጥፋት ጉዳይ ነው። እየተወራ ያለው ሰማንያ ስድስት ሰው መሞቱ ገዳዮቹ እነማናቸው ብሎ እንኳን በቃል እንኳን መንግስት ሲተነፍስ አልሰማሁም። እስካሁን ድረስ የሚወራው ስለ አምቡላንስ መቃጠል፣ ስለ ቤት መፍረስ መቃጠል ነው የሚወራው እንጂ የሞቱት ሰዎች ምን ተደረገ መገደል ነበረባቸው ወይ? ገዳዮቹ ለህግ መቅረብ አለባቸው አለባቸውም የሚለውን መንግስት ሲናገር አልሰማሁም። ለዛሬ ለአሁኑ ውይይታችን መነሻ የሆነኝ አቶ በቀለ መንግስት የፓርቲዎቻችን የፓርቲያችንን አባሎች በብዛት እያሰረ ነው አመራሮቹን የሚል ነውና ሰሞኑን ታስረዋል ካላችኋቸው በተጨማሪ ዛሬ አዲስ የታሰሩ ሰዎች አሉ። በስም መጥቀሰስ ይቻላል? አዎ፣ አቶ ገመቹ ሻንቆ ቄለም ወለጋ ዞን፣ አቶ መልካሙ እዛው ቄልም ወለጋ ዞን ስለ ኢሉባቦር ውስጥ አቶ ተስፋዬ ተካ፣ እነዚህ ሁሉ ዛሬ የታሰሩ ናቸው። አዎ ዛሬ የታሰሩ ናቸው። ከአቶ ተስፋዬ ጋር ራሱ አራት ሰዎች ናቸው ያሉት። ጅማ ላይ አቶ ኡመር የጅማ ተወካያችን፣ እንዲሁም አቶ ቡልቻ ከቀርሳ ላይ አቶ ሰይፉ ታመነ፣ ሰይፉ ተማም። ይሄ እንግዲህ እርስ እርሶ ለእርሶ ከደረሱ መረጃ ነው የሚነግሩኝ። አሁን ቀደም ሲል ሆሮ ጉድሮ አካባቢ አሊቦ፣ ሌላም ቦታ ችግር እንዳለ ነግሮኛል። እዛም እደውላለሁ። እዛ የታሰሩትን ሳይጨምር ነው እንግዲህ አሁን እነዚህ የሚነግሩኝ ሰሩትን ሳይጨምር ዛሬ በዛሬው ዕለት የታሰሩት ከጅማ ከኢሉባቦር ከቄለም ወለጋ ናቸው። ለመሆኑ አቶ በቀለ እስካሁን የታሰሩ ምን ያህል እንደሆኑ የሞቱ ምን ያህል እንደሆኑ እርግጥ አሁን ቀደም ሲል ጠቅሰውልኛል። የሞቱ ግን በደንብ ትመዘግባላችሁ። ስንቶቹ ተፈናቀሉ፣ ስንቶቹ ታሰሩ፣ ስንቶቹ ሕይወታቸው አለፈ የሚለው ዝርዝር ይኖራቸዋል። አሁ እንግዲህ እስካሁን ድረስ እኛ የመጀመሪያ እንትን የሰጠነው የሞቱትን ነው። የሞቱትን ሰዎች ነው። ሰውም በጣም ደንግጦ ተደናግጦም ይነግረን። በብዛት የቆሰሉ ሰዎች አሉ ከአንድ ከአምስት መቶ በላይ ናቸው የተጎዱት፣ በጠመንጃ የሚሆን በዱላ እነኚህ በተለያዩ ሆስፒታሎች ነው ያሉት። እስካሁን ደግሞ የደረሱበት ያልታወቁ ወደ ሶስት መቶ የሚሆኑ አሉ። መንግስት ገና እያጣራ ሆኖ ይበል እንጂ እንግዲህ ብዙ ጉዳዮች አሉ። ዘለቅ ብለን በምናይበት ጊዜ ሪካርዱን ለመያዝ እንግዲህ እየሞከርን ነው። አሁን ትላንትና ከዶክተር መረራ ጉዲና ጋር ስንወያይ ነገሩ አቅጣጫውን እየሳተ ይሄ ዝም ብሎ በማስተር ፕላን ብቻ የሚሆን ሳይሆን ብዙ አይነት ችግር እንዳለው እንዲያውም ወጣቶች መሳሪያ እየነጠቁ ወደ ጫካ እንደገቡ ገልጠውልናል። ይሄንን ኦፌኮ ያውቃል። ምን ትላላቸው እንግዲህ በእኛ በኩል ቀደም ብለንም የምንፈራው አሁንም ደግሞ የምንሰጋው ትልቁ ነገር ይሄ በማስተር ፕላን ምክንያት የቀረበ ጥያቄ ሌሎችም አገሪቱ ውስጥ ያሉትን ችግሮች እንዳያስነሳ እንዳይቀሰቅስና ወዳልተፈለገ አቅጣጫ እንዳይሄድ ነው ምክክር ውይይት መደረግ አለበት የምንለው አሁን እየሄደ ያለበት ጎዳና እንግዲህ ከአንዳንድ ሁኔታዎች አንጻር ስንመለከተው ለምሳሌ ወንድሙ የሞተበት ሰው ልጁ የተገደለበት አባት እነዚህ እንደዚህ አይነቶች ብሶት ያለ ላቸው ሰዎች የሚወስዱት እርምጃ ለቁጥጥር ለቁጥጥርም አስቸጋሪ ነው የሚሆነው። ስለዚህ መንግስት ውይይት ያድርግና አገሪቷ ላይ አጠቃላይ የሆነ ጉዳዩ ከሚመለከታቸው ዜጎች ጋር በውጭም በውስጥም ካሉ ሁነኛ የሆነ የሀገሪቷን ሁኔታ ውይይት እንዲደረግበት የምንጠይቀው ለዚህ ነው። ለዚህ ፈቃደኝነቱ መኖር መንግስትንም የሚጎዳ አይደለም። ነገር ግን ፈቃደኝነቱ የለም እስካሁን ድረስ። አሁን ባለው ሁኔታ አንተ ያልከኝ ይሄ የወጣቶች ወደ ጫካ መግባት፣ የአዋቂዎች ወደ ጫካ መግባት አንዳንድ ቦታ እንዳውም ሴቶች ብቻ ናቸው ቤት ውስጥ ያሉት። ምን ሊያመጣ ይችላል? ሸሽተው ነው የሚገቡት፣ እንግዲህ ከድብደባ ሸሽተው ነው፣ ከስቃይ ሸሽተው ነው ወደ ጫካ እየገቡ ያሉት እና መንግስት እንደዚህ ማድረጉ አግባብነት የለውም ነው ራሱ ነገሮቹን በራሱ እያነሳሳ ያለው መንግስት ነው። የታሰሩትን ሰዎች እያንዳንዳቸውን ሄዳችሁ ማየት ወይም መጎብኘት መጠየቅ አትችሉ ይሆናል። ግን ቢያንስ ቢያንስ አመራሩ ላይ ያሉትን ለምሳሌ እንደነ በቀለ ገርባ ያሉትን ሰዎች ለማየት እድል ይኖራሉ። አይታችኋቸዋል? አቶ በቀለ ገርባ በምን ሁኔታ ላይ ነው ያላት ጤንነታቸው ሀኪምስ ያያቸዋል ወይ ችግር ካለባቸው ቤተሰብስ ይጎበኛል እናንተስ ታዩቸዋላችሁ ወይ ትልቁ ችግራችን በኢትዮጵያ ውስጥ ይሄ ነው ማዕከላዊ ምርመራ በደርግ ጊዜም በጃንሆይ ጊዜም አሁን አልፎ በኢህአዴግ ጊዜም ተመሳሳይ ስራ የሚሰራበት ማዕከል ነው አሁን ለምሳሌ በህገ መንግስቱ ሰዎች በጠበቆቻቸው በሃይማኖት አባቶቻቸው ቤተሰቦቻቸው የመጎብኘት መብት አላቸው ይላል የእስረኞች አያያዝን በተመለከተ ግን እስካሁን አቶ በቀለ ተከልክለዋል ባለፈውም እንዲሁ ሌሎችም ተከልክለዋል። ለምንድን ነው ምርመራ አልጨረስንም ይባላል። ምን አይነት ምርመራ እንደሆነ ደግሞ እንግዲህ ህዝቡ ይፍረደው። ይህን ምን አይነት ምርመራ እንደዚህ ከቤተሰብ እንደሚከለክል የታወቀ ነገር የለም። ህገ መንግስቱ ተጥሷል። በዚህም አንጻር ሰው ከጠበቃው ጋር መነጋገር፣ ጠበቆች ገብተው ለማነጋገር ራሱ ፈርተዋል። በአሁኑ ሰዓት እስካሁን ጠበቃ አላገኛቸውም። አዎ፣ በፍጹም አል ጠበቃም አላገኛቸውም። ቤተሰብም አላያቸውም። በሩቅ ቤተሰብ ወስዶ ምግብ ሰጥቶ ነው የሚመለሰው። ዘመድ አዝማድ ምግብ ሰጥቶ ነው የሚመለሰው እንጂ ያሉበት ሁኔታ ሲሌት እንደሆነ ከህገ መንግስቱ አንጻር በፍጹም አልተፈቀደም። አንድ ጥያቄ ተው በቀልል አንሳለሁ እስኪ እንዲህ አይነቱን ችግር በሀገሪቱ ላይ ያለውን የዲሞክራሲያዊ ስራር የሚሉትን ለመቃወም የጋራ ትግል መቼም ያስፈልጋል። አንዳንድ ጊዜ ግን አሁን በኦሮሚያ የተነሳውን እንቅስቃሴ ላለመደገፍ፣ ላለመቀበል አንዳንድ ሰዎች የሚሰጡት ምክንያት አላማው የመገንጠል አላማ ነው ከኢትዮጵያና በዚህ ላይ አንተባበርም የሚሉ አሉ። እዚህ ላይ ትንሽ የኦሮሞ ህዝብ እንደሚታወቀው አንድም ጊዜ ቢሆን የመገንጠል ጥያቄ አንስቶ አያውቅም። ልገንጠል ያለበት ጊዜ የለም። ግን ሰብዓዊ መብቱን ክብሩን፣ ነፃነቱን ለማግኘት የሚያደርገው ትግል ዘመናት አስቆጥሯል። ያ በሌሎችም የእሱን ብዛት የእሱን ሁኔታ በመመልከት ከስጋት የሚሆን ካለማወቅ አንጻር አንድ ጊዜ የመገንጠል ጥያቄ ነው የሚያል ለምሳሌ የእኛ ድርጅት በመጀመሪያ ደረጃ የመገንጠል ጥያቄ የሰፈረው በህገ መንግስት ላይ መሆኑን እያወቀ እኛ ለነጻነት፣ ለዲሞክራሲ፣ ለሰብአዊ መብት፣ ለእኩልነት እንታገላለን። እገነጠላለሁ ብሎ የኦሮሞ ህዝብ የሚፈልግ ከሆነ ደግሞ ነጻ የሆነ መንግስት አቋቁሞ በዚያ ላይ መገንጠልን የሚያስፈልግ ህዝብ ካለ ከሌላው ኢትዮጵያ ህዝብ ጋር የሚነጋገርበት ጉዳይ እንጂ ዛሬ እንደ አጀንዳ ይዘ ይዞ የሚከራከር ምን ማንም ያለ አይመስለኝም። በዚህ ጉዳይ ላይ የመገንጠልን ጥያቄ ስለዚህ ይሄ የመገንጠል ጥያቄ አይደለም ነው ይሄ የኦሮሞ አርሶ አደር አልፈናቀል ከመሬቴ የሚለው ጥያቄ የቆየ ጥያቄ ነው። ቢፈናቀል ምን አለ ኮንዶሚኒየም ቢሰራ ምን አለ የሚሉ ሰዎች ደግሞ አሉ። እቃ አይደለም። በመሬቱ ላይ ባለመብት ሆኖ የመደራደር መብቱ ይከበርለት ነው የምንለው። ለከተማ ነዋሪ ኮንዶሚኒየም ሲሰራ ገበሬው እቃ ነው እንዴ መጣል አለበት? ይሄ በመገንጠል በተለያየ ምክንያት እያሳበቡ ህዝቡን አፉ እንዲይዝና ከመሬቱ ዝም ብሎ እንዲፈናቀል የሚፈልጉ አንድ ጥቂት ሀይሎች ናቸው ይህንን የሚሉት እንጂ፣ ጥያቄው የኦሮሞ ህዝብ ጥያቄ የነጻነት፣ የክብር፣ የዴሞክራሲ፣ የሰብአዊ መብት መከበር ጥያቄ ነው። ወደፊት ደግሞ ከኢትዮጵያ ወገኖቹ ጋራ ላለመኖር ምንም አይነት ምልክት የለውም። እና ድጋፍ የማያደርጉም ነግ በእኔ ነው። ይሄ ነግ በእኔ ነው። ይሄ ትልቅ ህዝብ በገዛ ቀየው ላይ እንዲህ አይነት በደል እንዲህ አይነት ችግር ሲደርስበት ሌላው የኢትዮጵያ ህዝብም ወገናችን ወንድማችን ብሎ ሊያስብ ይገባል፣ ነው ብለው አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ። አመሰግናለሁ አድማጮች። በነገራችን ላይ ለዚህ ውይይት ከመንግስት በኩል ምላሽ ለማግኘት ያደረግኩት ተደጋጋሚ ጥረት አልተሳካልኝም። አቶ በቀለ ቀደም ሲል በገለጧቸው አካባቢዎች ሆሮ ጉድሩ አካባቢ ባሉ በሌሎችም እንዲሁም ደግሞ ለእናንተ እንቅስቃሴ ድጋፍ የሰጡ ንቅናቄዎች አሉ። የእነሱን መልስ ይዘን በሌላ ጊዜ እንመለሳለን። ለዛሬ እግዚአብሔር ይስጥልኝ ጌታ እድሉን ስለሰጣችሁ አመሰግናለሁ።